አድማጮቻችን የመጋቢት 29 2008 ዓመተ ምህረት ኢሳት ሬዲዮ ስርጭትን ነው እያደመጣችሁ የምትገኙት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንቅስቃሴዎች አሉ። በቤተክርስቲያኗ ውስጥ ስለ ፍትህ ጦት፣ ስለ ሙስናና ሌሎች አስተዳደራዊ ችግሮች ይነሳሉ። ይህንን በተመለከተ ኢሳት ዛሬ ዝግጅት አለው። አንድ እንግዳ አቅርበን እናነጋግራለን። መስመር ላይ ያለው አቶ ኤፍሬም ሸቴ ነው። አቶ ኤፍሬም ሸቴ በቤተክርስቲያኗ ጋ ያለውን ግንኙነት ራሱ ያስተዋውቀንና ወደ ጥያቄዎቼ አመራለሁ። መልካም ካሳሁን፣ ስለጋብኩኝ አመሰግናለሁ። ኤፍሬም እሸት ይባላለሁኝ። በኢትዮጵያ በኢትዮጵያና በኢትዮጵያ ቤተክርስቲያን ዙሪያ ባሉ ጉዳዮች አቅሜ የፈቀደ መጠን ለመከታተልና የግሌንም ሀሳብ በማህበራዊ ድረገጾችም በራሴ የጥመራ መድረክ ለማካፈል መሞክር ኢትዮጵያዊ ነኝ። ኤፍሬም፣ የመጀመሪያ ጥያቄ የሚሆነውም ከቀድሞ የትግርኛ ዜና አንባቢ አቶ የማነ ዘመንፈስ ቅዱስ ጋር የተያያዘ ይሆናል። አቶ የማነ በቤተ ክርስቲያኗ ውስጥ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ሆኖ እየሰራ ይገኛል። አቶ ይማነ በታማሚ ልጁ ስም ከተለያዩ ቤተክርስቲያናት ሶስት ሚሊዮን ብር ተዋጥቶ እንደተሰጠው ተሰምቷል። ይህ ብዙ ቁጣ ቀስቅሷል። ከዛ ባለፈ ሹመት ደርቦ እየሰራ ነበር። አሁን ከአዲስ አበባ ሀገረ ስብከት ስራ አስኪያጅነቱ ተነስቶ በጊዮርጊስ ቤተክርስቲያን ውስጥ ባለው ዋና ጸሐፊነቱ እንዲቀጥል ተወስኗል የሚል ዜና አንብበናል። እንደነዚህ ያሉ ረጃዎችን በተከታታይ የሚያቀርበው ሀራ ተዋህዶ የተባለ ድረገጽ ነው። በአቶ ማነ ምትክ ደግሞ መምህር ጎይቶም ያይኒ የቅዱስ ሥላሴ ኮሌጅ መምህር ነው ምክትልም ዲን እንደሆነ ነው። መረጃው ያለን እሱ ተሾሟል። ቤተክርስቲያኗ ውስጥ የተለያዩ ጥያቄዎችም ይነሳሉ። ባለፈው ዓመት የነበረው ጭቅጭቅን እናስታውሳለን። በሲኖዶስ በሲኖዶስና በፓትርያርኩ መካከል በማህበረ ቅዱሳን ዙሪያ አሁንም የተለያዩ ችግሮች አሉ። እነዚህ ጉዳዮች ምናልባት ተገቢው ትኩረት ያስፈልጋቸዋል ብለን ስላመንን ነው። የመጀመሪያ ጥያቄ የሚሆነው የሊቀ ማእምራን የማነዘ መንፈስ ቅዱስን ጉዳይ እንዴት አየኸው አንተ? እንግዲህ በቤተ ክርስቲያን ውስጥ አሁን ባለው ሁኔታ በተደጋጋሚ እንደሚነገረው በተለያዩ ድረገጾች እንደምንከታተለው የሙስና ሁኔታ እጅግ በጣም መስመር ያለፈና ስር የሰደደ ነው። አሁን ለሚዲያው ሽፋን ወይም ለሚዲያ ሽፋን ያገኘው የአሁን የጠቀስከው ዜና ለአንድ ማሳያ ቢሆንም ችግሩ ግን በዛ ላይ ብቻ የሚያቆም አይደለም። በሚሊዮኖች የሚቆጠሩ የቤተ ክርስቲያን ብር ይመዘበራል፣ ይዘረፋል። ይሄ ደግሞ በአንድ ግለሰብ ብቻ ሳይሆን አንድ ግለሰብ ጥፋት ብቻ ሳይሆን በመዋቀር ደረጃ በሚመስል ሁኔታ ሰንሰለት ባለ ሁኔታ የቤተክርስቲያን ገንዘብ ይዘረፈ ነው ያለው እዚህ በውጭው ዓለም እንደምታዩ የማፊያ ድርጅት የመሰለ አሰራር ያለው አሁን ሁኔታው እጅግ መስመር ከማለፉ የተነሳ የአንድ የቤተክርስቲያን ኃላፊ ልዩ ስለታመመ አድና ቤተክርስቲያናት ከግማሽ ሚሊዮን የሚቆጠር ብር አዋጥተው እንዲልኩ በደብዳቤና በቃለ ጉባኤ የተያያዙ ሰባዊ ተደርገው ብርኑን ለማወጣት ደግሞ አብያተ ክርስቲያናቱ ፈቅደው መወሰናቸውን የሚያሳዩ ደብዳቤዎች ጭምር ዙበትና ይሄ ያለው የዘረፈ ሁኔታ ከዩሬንታን በላይ ከዩሬንታን ያለፈው ሆኖ አይኑን አፍጦ መጣ እንጂ ግ በጣም ስሬሰብ ዘሙስና ነው ያለው። አቶ ይማነ ገንዘቡ ከ በተለይ ከሀመረኖህ ኪዳነ ምረት የተሰበሰበው ገንዘብ ግማሽ ሚሊዮን ነው። ያ በደብዳቤ ይታያል። ይህንን የተቃወሙ ኮሚቴ ውስጥ ያሉ ቤተ ክርስቲያኗ ውስጥ ያሉ ሰዎች ሁሉ እንደ ተባረሩ መረጃው እየተሰማ ነው። ከዛ ባለፈ ደግሞ ሂሳብ ሹማ ቤተ ክርስቲያን ውስጥ ይሰሩ የነበሩት መባረራቸውንም ስራቸውን ማጣታቸውንም ሰምተናል። ይህ ጉዳይ በአቡነ ማትያስ ከፍተኛ ትችት ቀርቦበታል። ጉዳዩን ሰምተው አቶ የማነም ቀንደኛ ሌባ ሁሉ እስከ ማለት እንደደረሱ ሰምተናል። አቶ ይማነ ደግሞ እነዚህ ነገሮች ለማስተባበል የተለያዩ መንገዶችን እየተጠቀመ እንደሆነ ነው የምንሰማው። በዋናነት ቤተ ክርስቲያኗ ውስጥ አለ ይሄ የተገለጸ እንጂ ብለሃል። በምን መልኩ ነው ይሄ ተንሰራፍቷል የምትለው ችግር ያለው? እንዴት ነው ሰንሰለቱ? ሙስናው አሁን በአቡነ ማቲያስ ብቻ ሳይሆን ቀደም ብሎ በአቡነ ጳውሎስ ዘመንም ነበረ። አሁን ባለ ሁኔታ ግን እንደዚህ ይህ በጣም በፈጠጠ ሁኔታ አልወጣም ነበረ። ያ በዛ ምክንያቱ የሁለቱ ፓትርያርኮች የአስተዳደር ዘይዴ ዘይቤ የተለያየ ነው። በጳውሎስ እሳቸው አስተዳደሩ ውስጥ የሚደረገውን ማንኛውንም ነገር ያውቃሉ። የሚደረገውንም ነገር በሳቸው በፈቀዱት መጠን እንጂ ከሳቸው ቁጥጥር የወጣ አልነበረም። አሁን በአቡነ ማስያስ አስተዳደር ውስጥ ግን የቤተክርስቲያኒቱ አስተዳደር ሙሉ በሙሉ ከሳቸው እጅ ወጥቶ እሳቸው ዙሪያ በተደራጁ ሰዎች በሳቸው ዙሪያ በተደራጁ ሰዎች ቁጥጥር ስር ወድቋል ቸው ምንም ከማያደርጉበት ደረጃ የደረሰ ሁሉ ይመስላል ከላይ ዝም ብሎ ለሚመለከተው ሰው። ስለዚህ የሙስናውም ሁኔታ ከላይ ከሳቸው ጽሕፈት ቤት ጀምሮ እስከ አጥቢያዎች ድረስ የራሱ ተዋረድ ያለው ተደራጁ አካላት የሚንቀሳቀሱበት አንዱ ለአንዱ ሽፋን የሚያደርግበት ደግሞ ከየቤተክርስቲያኑ የሚዘረፈውም ሀብት ላይ ቤተክርስቲያኑ ገንዘብ ራሱ በተደራጀ ሁኔታ ለሁሉ ሰው የሚደርስበት ሁኔታ ነው እየተሰራ ያለው። ስለዚህ አንድ የማንን እንደ ማሳያ ተጠቀሰ እንጂ እጅግ በጣም ብዙ የማኖች ቤተክርስቲያኖች ውስጥ ማንም በማይነካቸው ሁኔታ የቤተክርስቲያን ሀብት ይዘረፉ አሉ። በጣም የሚያሳዝነው ምንድነው? የቤተክርስቲያን ሀብት መዝረፍ ምንም አይነት መዘዝ የለም። ምንም አይነት ኮንስኩንስ የለውም። የሚከሰስም የለም። የሚቀጣል የሚደረገው አንድ ትልቅ ቅጣት ሲኖር ምንድን ነው? ዝውውር ለምሳሌ፣ በስራተ ገብርኤል ቢሊዮኖች የዘረፈ አስተዳዳሪ ወይም ጸሐፊ ወይም የሂሳብ ሹም ስራተ ገብርኤል ይነሳል፣ ወደ አራዳ ጊዮርጊስ ይመጣል። አራዳ ጊዮርጊስ የነበረው ደግሞ ህዝቡ ሲያንስ ድምፁን ሲያሰማ ወይም ደግሞ ገንዘቡን ወስዶ ከጠገበ በኋላ ከዛ ይነሳና ለአዲስ ሰው ቦታው ክፍት ይሆናል። ያ የሚመደበው ሰው ራሱ ደግሞ ያንን ቦታ ለማግኘት ነገ እንደሚያገኘው ስለሚያስፈቅ ብዙ ብር አውጥቶ የሚገዛ የስልጣን ቦታ ነው ማለት ይቻላል። እና በእንደዚህ አይነት መልክ ቻንቱ ሀብት እየተዘረፈ ያለው በአቡነ ጳውሎስ እና በአቡነ ማቲያስ የአመራር አተገባበር ላይ ምንድን ነው ልዩነቱ በሁለቱ መካከል ያለው? አቡነ ጳውሎስ ከገዢው ስርዓት ጋር በጣም በቅርበት ይሰሩ እንደነበር ይነሳል። ከአቡነ ማቲያስ ጋር ያለው ልዩነቱ ምንድን ነው የሁለቱ ሰዎች ግብዕና እና የችሎታ ጉዳይ ይመስለኛል። አቡነ ጳውሎስ ምንም እንኳን በዓላማቸውና ቤተክርስቲያን ለበ የሚከተሉት አሰራር ተቀባይነት ባይኖራቸው በችሎታቸው ግን ማንም የሚጠራጠር አልነበረም። ከቤተክርስቲያኒቱም አሰራርና አስተዳደር ብዙም የራቁ ሰው አልነበሩ። በአዲሱ ፓትሪያርክ ግን ለረዥም ዘመን ከሰላስ ዓመት ላላነሰ ጊዜ ከቤተክርስቲያን አስተዳደር እርቀው የቆዩ ናቸው። ለዚህ ለጠቅላይ ቤተ ክህነቱ ለአሰራሩ፣ ለህርቁ፣ ለቢሮክራሲው እንግዳ ናቸው። ከዚያ ምክንያት የእሳቸው እንግዳ መሆንና የአምራራቸው ደካማነት የእሳቸውን ስልጣን ሌሎች እንዲረከቡት ና የፈለጉት ነገር እንዲያደርጉ በርካ። ሌላው በጣም የሚያሳዝነው ነገር ይህንን ያላቸውን ከቤተ ክህነቱ ርቀው መቆየታቸውን፣ ከአስተዳደሩ ርቀው መቆየታቸውን ባዳ አዳ መሆናቸውን በባለሙያዎች ለመተግባት የሚደረግ ምንም አይነት እርምጃ የለም። እንዲሁም ከጊዜ ጊዜ እጅግ በጣም አግሬሲቭ እየሆኑ ራሳቸውን ከቅዱስ ሲኖዶሱም ከሌሎቹም ብፁዓን አባቶችና ከአስተዳደሩ እየለዩ በዚህ በጥቅም በተደራጀው ቡድን ሙሉ በሙሉ ቁጥጥር ስር ወደ መውደቅ ሄደዋል። አቡነ ጳውሎስ አስተዳደር ዘመናቸው እንደዛ ነበረ። መንግስት ባለስልጣናቱን ጋር ያላቸው ግንኙነት ቢሆን ምንም እንኳን በመርህ ደረጃ የተለየ ሀሳብ ባይኖራቸውም እሳቸው በሚፈልጉት መንገድ ና እሳቸው በሚፈቅዱት መጠን ነው ያሰጡ የነበሩ። ይህ ግን ሙሉ በሙሉ ቤተክርስቲያኒቱን አስተዳደሩን ለሙሰኞች ና ለዘረፊዎች ከፍተዋል። የፖለቲካውም ተጽዕኖ ደግሞ ሙሉ በሙሉ የዓለምን ሁኔታ እና የዓለምን ተቆጣጣሪ ሊፈጸም እያደረጉ ነው ማለት ይቻላል። ምን ያህል ነው የፖለቲካው ተጽዕኖ አሁን ያለው? እነማን ናቸው ይህንን የሚያንቀሳቅሱት? መለየት ይቻላል። ባለፈው ዓመት ከተለያዩ አላፊዎችን አስተዳደሮችን ሰብስበው ያነጋገሩበትን ቪዲዮ አይተናል። በወቅቱ እና የሚናገሩት ሰዎች ከሃይማኖታዊ ይልቅ ፖለቲካዊ እንደምታ የነበራቸው ንግግሮች ይደመጡ ነበር እና ምን ያህል ነው የመንግስት እጅ ያለው የኢትዮጵያን ፖለቲካና የኢትዮጵያን ቤተክርስቲያን ታሪክ ረዥም ዘመን ያለውን ካየን ፖለቲካውና ሃይማኖቱ ያለ ልዩነት ይኖሩበት ጊዜ የለም። የቸርችን ስቴት ያልተለያየበት ሀገር ነው። ልዩነቱ አንዱ አንዱ ላይ ያለው ተጽዕኖ ምን ያህል ነው። ቀደሞ መሪዎች ዘመንም ቤተክርስቲያኒቱ ነጻ ናት ማለት ሊያስገባ አይቻልም ስለዚህ የኢትዮጵያ መንግስታት ከቤተክርስቲያን ተለይተው ለመኖር መጨራሽ ሞክረው አያውቁ ኮሚኒስት የሚባለው ወታደራዊ መንግስት እንኳን ሳይቀር የራሱ ሰዎች ከላይ በመሾም ቤተክርስቲያኒቱን ከመዳፉ እንዳትወጣ ያደረገ ሁላችንም እናውቃለን ሁለተኛውን ፓትሪያርክ እስከማስገደል የራሱ ይሆናል ብሎ የገመታቸውን እኛ ባህታዊ አባት ፍጥር ከናስከማሹም ከዚህ ደረጃ ድረስ እንደረሰ እናውቃለን እንግዲህ የድሮዎቹን ካሁኖች ምንድ ነው የምንለየው ያለን የሆነ የድሮዎቹ የራሳቸውን ሰው ከላይ ይሾሙ ካልሆነ ተቀረ ከፓትሪያርክ ከ የፖለቲካ ቤት ከዘበኛ ድረስ በአንድ አይነት የፖለቲካ አመለካከት ባላቸው ሰዎች ለመሙላት የተደረገ ታሪክ አላነበብንም፣ አላየንም። አሁን ያለው ግን እጅግ በጣም ከዛ የተለየ። ፓትርያርኩ ይህንን ቦታ ከማግኘታቸው በፊት ምንም እንኳን ከረዥም ዘመን ከኢትዮጵያም ከቤተክንም ርቀው የቆዩ ሰው ቢሆኑም ምርጫ ነው የሚደረግ ሰሞን እሳቸው እንደሚሾሙ በጣም ግልጽ ነበረ። እዚህ ምርጫ ሳይሆን ሹመት ነው ማለት ይቻላል። እሳቸውም ከመሾም አልፎ የአንዳንዱ አጥቢያ ቤተክርስቲያን ያሉ አስተዳዳሪዎችን በተለይ ጸሐፊ የሚባሉትን ቁልፍ ቦታዎች፣ ከዛም አልፎ ደግሞ ታች ያሉ አስተዳደሮችን ሙሉ በሙሉ የራሳቸውን አመለካከት በሚያራምዱ ግለሰቦች ለመያዝ እንግዲህ ሙከራ ተደረገ ያለ። ስለዚህ ይሄ ተቀደሙት መንግስታት በፍጹም ይለየዋል። የቀደሙት ከላይ የራሳቸውን ሰው ሊሾሙ ይችላሉ እንጂ በሙሉ ያለውን የሚክሲያቱን አስተዳደር በራሳቸው አመለካከት ለመቅረብ ሲሞክሯ እንግዲህ አንመለከትም። ይሄ አሁን ያለውን የመንግስት ፍልስፍና የሚከተል ነው። በፊት በትግል ዘመን ከነበሩበት ጊዜ ጀምሮ ቤተ ክርስቲያን ላይ ያላቸው አቋም ግልጽ ነበረ። ቤት አድርገው መቆጣጠር እንዳለባቸው በግልጽ ሁኔታ አስቀምጧል። የዚህ የራሳችሁ ይሳት እንግዳ የነበሩት ዶክተር አረጋዊ በርሄ ፒኤችዲ ዘርቴሽናቸው በግልጽ አስቀምጠዋል። ስከንም በተመለከተ የነበራቸውን አመለካከት እንዲት አድርገው መያዝ እንዳለባቸው ከቀድሞ ዘመን ጀምሮ በዚህ ጉዳይ ላይ ግልጽ የሆነ አቋም እንደነበራቸው ማየት እንችላለን። ስለዚህ የአሁኑ መንግስትና የቀደሙትን መንግስት ዛ መለየት እንችላለን። አመሰግናለሁ። ኤፍሬም ሙስናው እንዳለ ነው ቤተ ክርስቲያን ውስጥ ከበፊት ጀምሮም በበላይ አስተዳደሮች ላይ ያው መንግስትና ቤተ ክርስቲያን ሳይለያዩ ነው የኖሩት ብላል። አሁን ግን እስከ ታች ድረስ በካድሮችና በመንግስት ሰዎች እየተሞላ ነው ብለሃል። አሁን ከቤተ ክርስቲያን ጉዳይ ጋር በተለየ ሁኔታ የሚነሳ የማህበረ ቅዱሳን ጉዳይ ነው። ማህበረ ቅዱሳን በአቡነ ማቲያስ የተወደደ አይመስልም። ማህበረ ቅዱሳን በመንግስት ደግሞ የራሱን ሰዎች አስገብቶ ማህበረ ቅዱሳንን ለመቆጣጠር ይፈልጋል። ማህበረ ቅዱሳን ውስጥ የመንግስት እጆች እንዳሉ ይነገራል። ስለ ማህበረ ቅዱሳንስ ምንድን ነው የምታነሳልን? እንግዲህ ማህበረ ቅዱሳን የበጎ ፈቃድ ማህበር ነው። መንፈሳዊ ማህበራዊ አገልግሎት ለመስጠት የተቋቋመ ማህበር ነው። እርግጥ አሁን ይህንን ሀሳብ የሚሰጥህ በግሌ እንጂ ማውሳን ጋር ባለኝ ግንኙነት አይደለም። ግን ባለኝ ግንዛቤ እና ከማውቀው ድረስ ማህበረሰን ምዕመናን ክርስቲያኖች፣ በተለይም ወጣቶች ገንዘባቸውን እውቀታቸውን ኃይላቸውን ለቤተ ክርስቲያን ሊያውሉ የሚችሉበትን ሁኔታ የሚያስተናግር መንፈሳዊ ማህበረ መንፈሳዊ ድርጅት ነው። ትልቅ ነው። በሀገር ውስጥም ከሀገር ውጭም ይሄ በጎ ፈቃድ ያላቸውና ቤተ ክርስቲያናቸውና ሀገራቸውን ለማገልገል የሚፈልጉ ሰዎች በሙሉ አገልግሎታቸውን የሚሰጡበት ድርጅት ነው። እንግዲህ በአንድም ይሁን በሌላ መልክ ይሄን የማይፈልጉ ደግሞ አካላት ይኖራል። በተለይ በዚህ በሙስናው ላይ የተሰማሩ ሰዎች ማንኛውንም የቤተክርስቲያኒቱን ሀብት ለበጎ አላማ ሊያውል የሚችል እና እነሱም ሊቆጣጠሩት የማይችሉ ተቋመ የሚታያቸውን ሁሉ የመቃወም ዝንባሌ አለ። ስለዚህ በዚህ ደረጃ ስንመለከተው ማወሳን የዛ ታርጌት ቢሆን የሚገርም አይሆንም። ማወሳም ብቻም አይደለም እዬ አጥቢያ ቤተ ክርስቲያኑ ያሉ መንፈሳዊ የወጣት ማህበራት፣ ሰንበት ትምህርት ቤቶች አሉ። እነዚህ ሁሉ በእነዚህ ሰዎች አይወደዱም። አሁን ቅድም እንዳልከው የተለያዩ ድረገጾች የሚወጡትን ዜናዎች ተመልክተው ከሆነ በአንዳንድ አብያተ ክርስቲያናት ያሉ ሰንበት ምሴቶች እስከ መዘጋት አባሎቻቸውን በፖሊስ እስከመታሰር ድረስ የሚደርሱበት ሁኔታ አለ። የሰበካ ጉባኤ ተመራጮች የሚታሰሩበት፣ በታጠቁ ሰዎች ማፈራሪያ የሚደርስበት ሁኔታን ሁሉ እናገኛለን። ለምንድን ነው ይሄ ሃይማኖቴ ብሎ ወይም ስነ ምግባሬ ብሎ ፈሪሃ እግዚአብሔር ብሎ በፍጹም ሁኔታ ቤተ ክርስቲያኑም አገር ግን ለማገልገል የሚፈልግ ማንኛውም ሰው የእነዚህ ሰዎች የዓላማ ጠላት በምንም ሁኔታ ሊያስወግዱት መሞከራቸው ታይታለም የተፈታ ነው፣ እና ማህበረ ቅዱሳንን የእነዚህ ሰዎች ኢላማ የሚሆነው በዚህ ምክንያት ይህ ነው። ማስቦሮ ከፈው የመንግስት እጅስ ምን ያህል ማህበረ ቅዱሳን ውስጥ እየዘልቆ እየገባ ነው የሚለውን አላነሳልንም። እንግዲህ የማህበረ ቅዱሳን ዓላማ በግልጽነት ቤተክርስቲያንን ማገልገል ነው። ዓላማው እንደዚህ አይነት ሰዎች የራሳቸውን እጅ አስገብቶ የራሳቸውን ዓላማ ለማስፈጸም የሚመች አይደለም። አንደኛ በአባላት በጎ ፈቃድ የሚንቀሳቀስ ነው። ሁለተኛ አባላቱ ላይ እስከታች በከፍተኛ ተቋማት የተማሩ ራሳቸውን በሙያም በሃይማኖትም የቻሉ ሰዎች ናቸው። ሌሎች ሰዎች ዓላማ ማስፈጸም ያለመሆን የሚመቹ አይደሉም። ስለዚህ ምንም እንኳን በማህበረ ቅዱሳን ብቻ ሳይሆን ሀገሪቱ ውስጥ ባሉ በየትኛውም ተቋማት በየትኛውም ተቋማት ላይ መንግስት ሲሲዱ እስካላስገባ ድረስ እረፍት እንደሌለው ይሄ የዕለት ተዕለት ዜና የሚከታተል ማንኛውም ኢትዮጵያዊ የሚያውቀው ነገር። ነገር ግን የማህበረሰብ ሁኔታዎች መንፈሳዊ ማህበራት የዚያ ዓላማ ማስፈጸሚያ የማይሆኑት ዓላማቸው ጥርት ባለ ሁኔታ ሃይማኖትን ብቻ የተመለከተ ከሆነ በፖለቲካ ዓላማ ይዞ የሚመጣ ማንኛውም አካል እንደፈለገው ወይም በሌላ በቤተ ክረቱ በሌሎች ቦታዎች እንድናደርገው የራሱን ዓላማ ለማስፈጸም እድል ላይኖረው ይችላል። ፍላጎቱ ግን የለም ማለት አይቻለም። የመጨረሻ ጥያቄ የሚሆነው ወደ ምእመኑ ነው። የምእመኑ ዝምታ ለምንድን ነው? ቤተ ክርስቲያኗ ውስጥ የዚህን ያህል ምዝበራ ካለ በተለያዩ ቤተክርስቲያኖች ይነሳሉ የገንዘብ ምዝበራ አለ ይባላል። ግን በተለያዩ ገዳማትና አጥቢያ ቤተክርስቲያናት አባቶችና አገልጋዮች ቤተ ክርስቲያኗ ውስጥ የሚለብሱት የሚጠቀሙባቸው መገልጋዮች ሁሉ እጥረት እንዳለ ይነገራል። ይህ እየታየ ምእመኑ ገንዘቡን ይሰጣል። ድርጊቱም ሲፈጸም ዝምታን ይመርጣል። የኢትዮጵያ ሙስሊሞችን ስናይ ላለፉት አራት ዓመታት መብታቸውን ለማስከበር መንግስት በሃይማኖታችን ጣልቃ ይግባ ብለው ተቃውሞ እያደረጉ ነው። የክርስቲያኑ ዝምታ ለምንድን ነው? በጣም ጥሩ ጥያቄን ያነሳኸው ካሳሁን። የምእመናን በተመለከተ ይሄ ሁሉ ወንጀልና ሲመራ በሽታ እየተከናወነ የህዝቡ ግምታ ከመጠን ያለፈ አይደለም ወይ የሚል ተደጋጋሚ ጥያቄ ይነሳል። አለ አንደኛው ለዛ ምክንያቱ ነው ብዬ የማስበው የህዝቡ ድምፅ ጩኸቱ የሚሰማበት ምንም አይነት መንገድ ስለሌለ ነው። አሁን አሁን በኤሌክትሮኒክስ ሚዲያው እና በማህበራዊ ድረ ገጾች የሰው ጩኸት የተፈጸመ ያለው ምዝበራ ምሳ የሆነ እያየ ነው ነው እንጂ የሚደረጉ ማንኛውም እንቅስቃሴዎች ታፍነው የሚቀሩበት እድል እጅግ በጣም ሰፊ ነው። ታውቃሉ፣ ከአንድ አስር ዓመት በፊት በድረታ ቤተ ክርስቲያን በአቡነ ጳውሎስ ዘመን ይህንም አይነት ምዝበራ የተቃወሙ እመናን በፖሊስ እንዴት ተደርገው ተደብድበው እንደተበተኑ ብዙዎቻችን እናስታውሳለን እነዚህ አይነት ተመሳሳይ ታሪኮች አሉ ስለዚህ የህዝቡ ድምፅ እና የህዝቡ ጩኸት ወደ ውጭ ሊወጣ የሚችልበት ምንም አይነት ሁኔታ የለም በተለም አንድነትና ህብረትም የለም የተለያየ ሁኔታ የተከፋፈለ ህብረተሰብ እንዲፈጠር ተደርጓል ስለዚህ የተከፋፈለ ህብረተሰብ ደግሞ ድምፅ ሊያሰማ የሚችልበት መንገድ የለም ከእነዚህም ሁኔታዎች ባሻገር ግልጽ መሆን ያለባቸውና መልስ የሚሰጥባቸው የሚገቡ ሀሳቦች አሉ የቤተክርስቲያንን አስተዳደር የሚያበረሹ ሰዎችን አሰራራቸውን መቃወም ቤተ ክርስቲያንን መቃወም አስመስለው ለረዥም ጊዜ የተሰራ ስራ ያንን ሰብሮ የሚወጣ የምዕመን አንድነት ከሌለ ድረስ ተቃውሞ ድምፁ ላይ ሰማ ይችላል። ቤተክርስቲያነቱን በባለቤትነት ነው የያዙት። እንደውም አንዳንድ ቦታ ላይ እንዴት ተደፈር እንደፈለገ ብንመነዝር፣ ብንዘርፍ፣ ብንሰርቅ ትምህርት እናገሩና አላችሁ የሚል ሁኔታ እስከ መፈጠር ድረስ ደርሷል። ስለዚህ ህዝቡ እንደዚህ አይነት ብዝበራዎችና ሙስናዎችን መቃወም ቤተክርስቲያንን መቃወም አይደለም። ይሄን ደግሞ መፈጸምም የመጽሐፍ ቅዱስን ቃልም የወንጌልን ቃል በሻር አይደለም፣ የሰውን ኃጢአት መመለጥ አይደለም። የቤተክርስቲያን ጉዳይ ያገባኛል ብሎ እንዲናገር ካልሆነ ድረስ ድምፁን ልንሰማ የምንችልበት ሁኔታ አይሆንም። ሁለተኛ የራሱ የኤሌክትሪሽን አወቃቀር ኤሌክትሪሽን መዋቅር አላት። ከታች ጀምሮ እስከላይ እስከ ቅዱስ ዩኒቨርስ ድረስ መዋቅር አላት። ስለዚህ ያ ያላት የመዋቅራዊ አደረጃጀት የኤሌክትሪሽኒቱን የአሰራር ሁኔታ ድምፁን ምዕመኑ በሚፈልገው መልክ ያሰማ የሚችልበትን እድል ይከለክለዋል። ምናልባት ከእስልምናው የሚለየው ይሄ ነው ብዬ ነው የማስበው። ሁለተኛም ደግሞ የመረጃ እጥረትም ለረዥም ዘመን ነበረ። አንዱ ቤተክርስቲያን የሚፈጽመውን ሌላው ቤተክርስቲያን የሚያውቅበት ምንም እድል አለበት። እዚህ ነው ብስራተ ገብርኤል በሚሊዮኖች የሚቆጠር ብር የዘረፈ ሰው አራዳ ጊዮርጊስ ሲሾም የዓለምን ችግር ይሾማል። እዛም ደግሞ ዘርፎ እስኪጠግብ ድረስ ማንም ሀይ የሚለው የሚቃወሙ ሰውም የለም። ከዚህ ሁሉ ደግሞ ባሻገር ያለውን የፖለቲካ ጫና መመልከት ያስፈልጋል። ማንኛውም ማለት ተቃውሞ ያለ ፖሊስ ኃይል እና ያለ ተጽዕኖ ነው ሊፈጸም ስለማይችል ድምፁን ሊያሰማ የሚችልበት ምእመሩ ምንም አይነት እጥለ አላጋጠሙ ብዬ አስባለሁ። አድማጮቻችን አቶ ኤፍሬም እሸቴ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በአሁኑ ወቅት ያለውን የፍትህ እጦት፣ አስተዳደራዊ ችግሮች፣ እንዲሁም የገንዘብ ምዝበራ አጠቃላይ የቤተ ክርስቲያኗን ሁኔታ ትንታኔ የሰጠን ኤፍሬምን በአድማጮቼ ስም ከልብ አመሰግናለሁ።